በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሶስትዮሽ ድርድሩን ለማስቀጠል መከተል በሚገባው ዘዴ ላይ የቀረበውን የባለሙያዎች ሰነድ ግብጽ ውድቅ አደረገች። በሌላ በኩል በሱዳንና በኢትዮጵያ መካከል ያለው የድንበር ውዝግብ ዛሬም በሰላማዊ መንገድ ብቻ መፈታት እንዳለበት የኢትዮጵያ መንግስት አቋም መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ ያስገነዘቡ መለስካቸው አመሃ ተከታትሎታል። ለአንድ ወር ያህል ተቋርጦ የቆየው የሶስትዮሽ ድርድር ባለፈው ሳምንት እሁድ እንደገና ሲጀመር የአፍሪካ ህብረት ኤክስፐርቶች ያቀረቡትን የመደራደሪያ ዘዴ ሰነድ ግብጽ ሙሉ በሙሉ ውድቅ እንዳደረገችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍት አስታወቁ። በግብፅ በሱዳንና በኢትዮጵያ የውጭ ጉዳይና የውሃ ሚኒስትሮች አማካኝነት ባለፈው እሁድ እንደገና የተጀመረው ድርድር ዋና መነጋገሪያ ሀሳብ የነበረው የሚቀጥለውን ድርድር እንዴት ባለ መንገድ ይቀጥል የሚል እንደነበረ ቃል አቀባዩ አብራርተዋል። የአፍሪካ ህብረት ሊቀመንበር የሰየሟቸው ኤክስፐርቶች ድርድሩ የሚካሄድበትን ዘዴዎች የያዙ ሰነዶችን አቅርበው ሶስቱም ሀገሮች ያላቸውን አቋም እንደገለጹ አምባሳደር ዲና ሙፍቲ። የቀረበውን ሰነድ በዚህ በአፍሪካ ኤክስፐርቶች ባለሙያዎች የቀረቡትን ሰነድ እኛ ከሞላ ጎደል ዊዝ ሰርቴን ኳሊፊኬሽንስ ተቀብለናል። በኢትዮጵያ በኩል ማለት ነው። ሱዳኖችም አገን ዊዝ ኳሊፊኬሽን ማለት ነው። የኤክስፐርቶቹ ሌቭል ኤንሃንስ ይደረግ የሚል ቆይ አቋም እንዳላቸው ታውቃላቸው። አሁንም ያንን ኮምፕሊመንት አድርገው እነሱም ተቀብለውታል። በግብጽ በኩል ግን የኤክስፐርቶቹ ያቀረቡትንትም ሙሉ በሙሉ ውድቅ ተደርጓል። ሞዳሊቲውን ማለት ነው፣ የውይይቱን ሞዳሊቲ። ስለዚህ የመጨረሻ የተደረሰበት የእሁዱ ድምዳሜ ምን ነበረ? የሶስቱ ሀገሮች ኤክስፐርቶች በእስካሁኑ ሂደት የነበሩትን ልዩነቶችና የነበሩትን አንድነቶች ለይተው የሚቀጥለው እሁድ ላይ እንዲያቀርቡ ነው። አምባሳደር ዲና በኢትዮጵያ እና በሱዳን መካከል በድንበራቸው አካባቢ ከሳምንታት ወዲህ በአዲስ መልክ የተነሳውን ውዝግብ አስመልክቶ አሁን ጉዳዩ የሚገኝበትን ሁኔታ እንዲያብራሩ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሰጥተዋል። እንደ ቃል አቀባዩ ገለጻ በሁለቱ ሀገሮች መካከል ያለው የድንበር ውዝግብ አዲስ እንዳልሆነ አስታውሰዋል። ድንበሩ በኢትዮጵያ እና በወቅቱ የሱዳን ቅኝ ገዢ ከነበረው ከእንግሊዝ መንግስት ጋር በ1902 ዓ ም የተካለለ ቢሆንም በሚገባ ተለይቶና በምልክት ታግዞ የተከለለ ባለመሆኑ ለረዥም ጊዜ ቁርጥ ውሳኔ ሳያገኝ ከመቶ ዓመታት በላይ የቆየ እንደሆነ አስረድተዋል። ከጥቂት ሳምንታት በፊት በዚህ ድንበር አካባቢ በሱዳን ኃይሎች ተፈጸመ ያሉትንም ዘርዝረው ይህ ዘላቂ መፍትሔ እንደማይሆንና የኢትዮጵያ አማራጭ ነው ያሉትንም ገልጸዋል። የዚህ በሰሜኑ የሀገራችን ክፍል ሕግ ማስከበር ላይ በምናተኩርበት ሰዓት በዚህ በኩል ይህንን አጋጣሚ በመጠቀም ወደ ውስጥ የመግባትና ያለግባብ ማያዝ ብቻ ሳይሆን እዚያ አካባቢ ያለውን ሕዝብ መጉዳት ብቻ ሳይሆን አርሶ ያደሩን እንትን ማለት ብቻ ሳይሆን ክሌም የማድረግም ጭምር በአንዳንድ ከፍተኛ ባለስልጣናት፣ በቃ ከዚህ በኋላ እኛ ጉዳይ ይሄ ነው፣ ድንበራችን ይሄ ነው፣ ሌላ አለቅም፣ ወደ ሌላ እንሄድም የሚል ነገር አይነት አዝማሚያ መንጸባረቁ ነው። በኢትዮጵያ በኩል እየተባለ ያለው ወደ ነበረው እንመለስ ነው። በቃ ፒሪድ አሁን ፖዚሽናችን እኮ ክልል ወደ ነበረው እንመለስ እና የማካለሉን ነገር የመለየቱን ነገር ግን ቁጭ ብለን በጀመርነው መንገድ እንስራ ሳይንቲፊካ ላይ እንሄድበት እና ኤክስፐርቶችን አሰማርተን የድንበር ኮሚሽን አለ፣ ኤክስፐርቶች አሉ፣ በደንብ እንስራው ነው። ነገር ግን ይሄ በግርግር እንዳይሆን እኛን መዘናጋት መስሏችሁ ተጠቅማችሁ እዚህ ውስጥ መግባት እና እዚህ መቀመጥ አትችሉ በሚል ነው። ሁለተኛ ነገር ደግሞ ይሄ እዛ አካባቢ ኢትዮጵያ ሀይል ሌላ ላይ ባተኮርበት ሰዓት ያሸነፋችሁትም ጦር የለም ግን በግብታዊነት ነው እዚያ አካባቢ የገባችሁት እና ተውት ወደ ሰላም እንሄድ ዋናው ነገር ትልቁ ፒክቸር የኛ ግንኙነት ነው በኢትዮጵያ ላይ የሱዳን ኃይሎች የተባለውን አይነት እርምጃ ከወሰዱ መንግስት ለምን ይህን እርምጃ በሚገባው ስሙ ወረራ ወይንም አግሬሽን ብሎ አልጠራውም የሚል ጥያቄም ለአምባሳደር ዲና ሙፍቲ ቀርቦ ነበረ የሰሩት ነገር ወሬ ተገልጿል በወቅቱ ህገወጥ ስራ ነው ገበሬውን ጎተውቷል ዘርፏል ማሳ እንደዚህ በሚል ኦልሬዲ የተገለጸበት ሁኔታ ነበረ። ነገር ግን ቅድም ያልኳቸው ቢገር ፒክቸር የማየቱ ነገር ስቲል እንትናችን ውስጥ መጽፋችን ውስጥ ስለቆየ ነው። መልስ መስጠት የሚለው ነገር መልስ ተሰጥቷል። አክቹዋሊ መልስ በዲፕሎማቲክ አለም ታውቃላችሁ፣ ዝም ብሎ ኦፊሽያሊ በሚዲያ የሚሰጥ መልስ አለ፣ በዲፕሎማቲክ ቻናል የሚባል አለ። እዚህ አምባሳደር አላቸው፣ ለአምባሳደሩ ይሰጣል ኮምፕሌንት አምባሳደር ቀጥታ ለመንግስት ያደርሳል። እዛ እኛ ኤምበሲ ያለ አምባሳደሮቹ ሄደው ውጭ ጉዳይ ኮምፕሌን ያደርጋል። የመልስ አሰጣት ብዙ ጊዜ እንደዛ ነው የሚሄደው ነው ሶ በዚህ ደረጃ የቀረ ነገር የለም። የተቀረውም ነገር ኦልሬዲ በሂደት እየተሟላ የሚሄድበት ሁኔታ አለ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከሚመለከታቸው የመንግስት ከፍተኛ ባለስልጣናት ጋር ሆነው ለአውሮፓ ህብረት አባላት አምባሳደሮችና ለሌሎች ለጋሽ ሀገሮች ተወካዮች በሰሜኑ የሀገሪቱ ክፍል ሕግን ለማስከበር ተወስዷል ከተባለው እርምጃ በኋላ ሰብአዊ እርዳታንና የመሠረተ ልማት አገልግሎቶችን ለመመለስ እየተሰራ የሚገኘውን ክንውን ገለጻ እንዳደረጉላቸው ቃል አቀባዩ በሰፊው አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ካለፈው አርባ አንስቶ ስምንት መቶ ኢትዮጵያውያን ስደተኞች ምስራቅ ሱዳን መግባታቸውን ገልጸዋል። በትግራይ ክልል ከሚካሄደው ጦርነት ሸሽተው ሱዳን የገቡ ናቸው ያላቸው ስደተኞች ብዛት ከ56 ሺህ በላይ መድረሱን ስደቱ የተጀመረውም በጥቅምት ወር ማብቂያ ገደማ መሆኑን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ ባጠናቀረችው ዘገባ ጠቅሳለች። አዳነች ሳየት አቅርበዋለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በሚሰራው ስራ የመንግስትም ሆነ የሌሎች አካላት ተጽዕኖ እንደሌለበት አመለከተ። የኢትዮጵያ እስር ቤቶች መጠነኛ መሻሻል ቢያሳዩም ብርቱ ጥረት የሚጠይቅ ስራ አለ ብሏል ኮሚሽኑ። የአዲስ አበባው ዘጋቢያችን መለስካቸው አምሃ ኮሚሽኑ የሰጠውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ስራውን ነጻና ገለልተኛ በሆነ መንገድ በሰብአዊ መብቶች መርሆዎችና በሰብአዊ መብቶች ሕጎች ብቻ በመመስረት የሚያከናውን አካል ነው ሲሉ ኮሚሽነር ዳንኤል በቀለ ተናገሩ። ባለፈው ሳምንት መጨረሻ ላይ ከስድስት ወራት በፊት ከአርቲስት አጫሉ ሁንዴሳ መገደል በኋላ በተፈጠረው ሁከት በኦሮሚያ ክልል የተፈጸመውን የሰብአዊ መብቶች ጥሰት ምርመራ ውጤት ዘገባ ይፋ ለማድረግ ኮሚሽኑ በጠራው ጋዜጣዊ ጉባኤ ኮሚሽነሩ እንዳብራሩት ኮሚሽኑ ከቅርብ ጊዜ ወዲህ ራሱን ገለልተኛ፣ ነጻና ውጤታማ ተቋም ሆኖ እንዲደራጅ ጥረት እያደረገ እንደሚገኝ ተናግረዋል። በተለይ በዕለቱ ይፋ ከተደረገው የምርመራ ውጤት አኳያ ነጻና ሌሎች ዓለም አቀፍ ተቋማት ጉዳዩን እንዲመረምሩ ጥያቄ ይነሳል ለሚለው የጋዜጠኞች ጥያቄ ኮሚሽነሩ ዘርዘር ያለ ምላሽ ሰጥተዋል። ስራችን ገለልተኛ ነው፣ ነጻ ነው፣ የመንግስት ተጽዕኖ የለበትም ወይም የሌሎች የማናቸውም አይነት ቡድኖች ወይም ወገኖች ተጽዕኖ የለውም። ስለዚህ የምንሰራው ስራ በሰብአዊ መብት መርሆችና በሰብአዊ መብት ህጎች ብቻ በመመራት የምንሰራው ስራ ስለሆነ ነፃና ገለልተኛ ስራ ነው ብለን እናምናለን። በዚህ ላይ ምንም ጥርጥር የለንም፣ ነፃና ገለልተኛ ስራ ነው። በዚህም የተነሳ እኛ እንደሚገባን ከአገር ውስጥም ሆነ በአለም አቀፍ ደረጃ በአለም አቀፍ ድርጅቶችም በአለም አቀፍ ተቋሞችም በአለም አቀፍ አንዳንድ መንግስታትም ጭምር የኮሚሽኑ ምርመራዎችና ምክረ ሀሳቦች ተቀባይነታቸው፣ ተአማኒነታቸው ከጊዜ ወደ ጊዜ እየጨመረ የመጣ መሆኑን ተመልክተናል። እናንተም ይህንን እየታዘባችሁ ይሆናል ብዬ አስባለሁኝ እና ይህ ማለት ግን የኮሚሽኑ ምርመራ ከምንም አይነት ትችት ወይም ወቀሳ በላይ ይሆናል ለማለት አይደለም። ትችትና ወቀሳ ሊኖር ይችላል። እኛም ምክንያታዊ ትችትና ወቀሳ እስከሆነ ድረስ እንቀበላለን። በሌላ በኩል አንዳንድ የፖለቲካ ዓላማ ያላቸው ወቀሳዎችና ትችቶች እንደሚሰነዘሩ የታወቀ ነው ብለዋል ዶክተር ዳንኤል። ይህም ቢሆን የሚቀርቡ ትችቶች እና ወቀሳዎች በሐሳብ ደረጃ እስከሆኑ ድረስ ሐሳብን ማቅረብ የዴሞክራሲ አንዱ ገጽታ መሆኑን በመጠቆም ኮሚሽኑ ይህንን እንደሚያከብር አስረድተዋል። ችግሩ ግን በሀገርም ሆነ በዓለም አቀፍ ደረጃ ከዚህም የተወሳሰበ ነው ብለዋል። እንደምትረዱት አሁን ያለንበት ዘመን እና የፖለቲካ ወቅት በጣም የተካረረ የፖለቲካ ክፍፍል ያለበት ስለሆነ የተለያዩ ቡድኖች ወይም የተለያዩ ሰዎች የሰብአዊ መብትን ስራ ከሰብአዊ መብት ስራ አንጻር ብቻ ሳይሆን ከፖለቲካ ጠቀሜታው አንጻር ይመለከቱታል እና ይሄ በእንግሊዝኛ ቋንቋ ፖለቲሳይዚንግ ሂውማን ራይትስ ይባላል። ሂውማን ራይትስን ለፖለቲካ አላማ መጠቀም ማለት ነው። ስለዚህ ለፖለቲካ አላማ ለማራመድ የሚጠቅም ሲመስላቸው ደግፉታል የእኛንም ግኝት ይደግፉታል። የማይጠቅም ሲመስላቸው ደግሞ ይቃወሙታል ወይም የእኛንም ግኝት ይቃወሙታል ማለት ነው። ይሄ ያጋጥማል። ያለ የሚኖር ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ያለ ነገር ነው። ምናልባት የአንድ ዲሞክራሲያዊ ማህበረሰብ መገለጫም ሊሆን ይችላል፣ በሀሳብ ደረጃ ብቻ ከተገለጸ። ነገር ግን ምክንያታዊ ሲሆን ትርጉም ያለው ዲሞክራሲያዊ አስተዋጽኦ ይኖረዋል ብዬ አስባለሁ። አንዳንዱ ምክንያታዊ ያልሆነ ተቃውሞና ትችት ስለሚሆን ማለት ነው። ይሁንና ይላሉ ዶክተር ዳንኤል ኮሚሽኑ ምርመራ ባደረገባቸው አካባቢዎች ማንኛውም ዓለም አቀፍ ሆነ ሀገራዊ አካል ቢመረምር ተቋሙ ምንም አይነት ተቃውሞ የለውም ብለዋል። እኛ የምናካሄደው ምርመራ ነፃና ገለልተኛ እና እውነተኛ መረጃ ላይ የተመሰረተ መሆኑን ብናምንም ነገር ግን ተጨማሪ ምርመራ ስራ አያስፈልግም የሚል እምነት ግን ደግሞ የለንም። ዓለም አቀፍ ተቋምም ይሆን የሀገር ውስጥ ተቋምም ይሆን ሚዲያም ይሆን የሀገር ውስጥም የውጭ ሚዲያ ተቋሞችም ደግሞ እኛ ከምናደርገው ምርመራ በተጨማሪ ደግሞ የበኩላቸውን ምርመራና ማጣራት እንዲያደርጉ እንደግፋለን። ስለዚህ ዓለም አቀፍ ተቋሞችም የሰብአዊ መብት ተቋሞችን ጨምሮ እኛ ምርመራ ባደረግንባቸው አካባቢዎች መጥተው የበኩላቸውን ደግሞ ተጨማሪ ምርመራ ማድረግ ላይ በእኛ በኩል ተቃውሞ የለንም፣ ምናልባትም እንደግፋለን። እንደዚህ አይነት ስራ በተለያዩ ተቋሞች መሰራታቸውን እኛም በስራችን ላይ እምነት ስላለን ማለት ነው። በዕለቱ ከጋዜጠኞች የቀረቡት ጥያቄዎች ይፋ በተደረገው የምርምር ዘገባ ላይ ብቻ አልነበረም። በአሁኑ ጊዜ በተደጋጋሚ ዜና በሆኑ በእስረኞች አያያዝና በተያያዥ ጉዳዮችም ጥያቄዎች ተሰንዝረዋል። የዋስትና መብታቸው ተጥሶ ከፍርድ ቤት የተሰጠ ትዕዛዝ እየተሻረ ዛሬም በተለያዩ እስር ቤቶች እንደ ተያዙ ያሉ ዜጎች አሉ። ኮሚሽኑ በዚህ ረገድ ምን እያደረገ እንደሆነም ኮሚሽነሩ ምላሽ ሰጥተዋል። ዶክተር ዳንኤል በንጽጽር ደረጃ ምናልባት የኢትዮጵያ እስር ቤቶች በታሪካችን ከነበረው የሰብአዊ መብቶች ጥሰት አንጻር የተሻለ ሁኔታ አለ ቢባልም አሁንም ግን ገና ብዙ የሚቀር ነገር አለ ብለዋል። በልዩ ልዩ እስር ቤቶች ውስጥ ከፍርድ ቤት ትእዛዝ ውጭ ታስረው ያሉ ሰዎች እንዳሉ እንመለከታለን። የዋስትና መብት ተፈቅዶላቸው ያልተለቀቁ ብዙ እስረኞች እንዳሉ እንመለከታለን። አንዳንድ ቦታ የእስር ቤት አያያዝ በጣም አሳሳቢ መሆኑን እንመለከታለን። አንዳንድ ቦታ በተለይ በክልል ከተሞች ውስጥ እስር ቤቶች ውስጥ ጥቃት የደረሰባቸው ሰዎችም ያጋጥሙናል። ስለዚህ እነዚህ ሁሉ የሚያሳስቡን ጉዳዮች ናቸው። በቅርበት እንከታተላቸዋለን። በተለያየ ወቅት መግለጫም ያወጣንበት ብዙ ከተለያዩ የመንግስት ኃላፊ ከሀገራቶችም ጋራ ብዙ የተከራከርንበት፣ የተወያየንበት እና በተወሰነ መጠን በአንዳንድ ጉዳዮች ላይ ትንሽ ውጤት እያየንበት የመጣ ጉዳይ ነው። ግን ያልተፈታ ችግር ነው። አሁን ያሳስበናል። መከታተላችንን እንቀጥላለን። በኦሮሚያ ክልል በተለያዩ ቡድኖች የተፈጸሙ ጥቃቶችን ለመከላከልና ለማስቆም የጸጥታ አካሉ የነበረው ሚና እንዲሁም ከጤና አገልግሎት አሰጣጥ መስተጓጎል ጋር የነበሩ ሁኔታዎችን በሚመለከት አቃቢ ሕግና ፖሊስ ከሚያደርጉት ምርመራ ውጪ ነጻና ገለልተኛ ምርመራ እንዲደረግም ኮሚሽኑ በምክረ ሐሳብ ደረጃ እንዳቀረበ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ